ዶክተር ተስፋዬ ግዛ ቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር ፕሬዚደንት፣ መቶ ሃያ ዘጠነኛው የአድዋ ድል በዓል ዘንድሮ ይከበራል። አገር ቤት ብቻ ሳይሆን በመላው ዓለም የውጭ ሀገር የሚኖሩ ኢትዮጵያና ትውልደ ኢትዮጵያውያን የሚኖርባቸው ስፍራዎች ሁሉ ተከብረው ይውሏል። አንዱ አውስትራሊያ ሜልበርን ነው። በእርሶ የሚመራው የኢትዮጵያ ማህበረሰብ ማህበርም እንዲሁ ይህንኑ በዓል በልዩ መልክ ለማስቦ ለመዋል ፕሮግራሞችን ነድፈዋል። ዝግቶች ተጠናቀዋል እና የአድዋን ድል በዓል በየአመቱ የማክበሩ ፋይዳ ምንድን ነው? አድዋ ለኢትዮጵያውያን ምን ማለት ነው? ካሳውን በጣም አመሰግናለሁ። ያው ሁልጊዜም ፕሮግራም ሲኖረን መታችሁ የተዘገቡልና አላችሁ ማስታወቂያውንም እንደዚሁ ከፕሮግራሙ በፊት ስለምትተባበሩን አንተንም ሌሎቹንም የኤስቤስ ባልደረባዎቹን በድጋሚ ማመስገን እወዳለሁ። በቀጥታ ወደ ጥያቄው ከመግባቴ በፊት በቅርቡ ቀን አንተም የተሸለምክበትን ሀያ ዘጠነኛው የኩልስ ሙልቲካልቸራል አፌሪን ሚዲያ ኩል የሚለውን ሽልማት ስላገኘ እንኳን ደስ ያለ፣ ኤስቤስንም እንኳን ደስ ያላችሁ ማለት እንወዳለን በዚህ ሀገር ኢሚግሬሽን ሰዎች የሚደርስባቸውን መከራና ሰቆቃውን ተዋዋዊ በሆነ መልኩ ስላቀረባችሁ አይ ቲንክ ትልቅ ምስጋና ይገባችኋል። እንኳን ደስ ያለ በማለት እጀምራለሁ። ወደ ጥያቄው ሲሄድ የአድዋ ፋይዳው ብዙ የታሪክ ባለሙያዎች፣ ታሪክ አዋቂዎች በብዙ መልኩ ተንትነው ልናቅርበዋል። የእኔና ኔም ምመራው ኦርጋናይዜሽን የኢትዮጵያውያን ማህበር በቪክቶሪያ አረዳዱ አድዋ ማለት በጋራ ከቆምን ችግር እንፈታለን ነው። በጋራ ካልቆምን ኢንዲቪጁዋሊ ብንታገል ማንገፋውን ችግር ወይንም ብዙ ጊዜ ሊፈጅብን የሚችለውን ችግር በጋራ ከቆምን ታጥቆ የመጣውን ዓለምን እያስገበረ የነበረውን የአውሮፓውያን ኮሎናሊስቶቹን ያሸነፍነው አብረን ስለ ቆምን ነው። ይሄ ይመለከተኛል እኔን አይመለከተኝም፣ እዚህ ይደርስብኛል አይደርስብኝም ሳይሉ አባቶቻችን እህቶቻችን በቦታ፣ በዘር፣ በሃይማኖት፣ በቋንቋ ሳይለያዩ የመጣውን ጠላት ሆ ብለው ሄደው ደማቸውን ገብረው አገራችን ያቆሙት ዛሬ የምነጋገርበትን ቋንቋ ባህላችን ሳይጠፋ ባንዲራችን ሳይረክስ እምነቶቻችን በሙሉ ሳይደፈሩ ያቆዩን አርአያ ነው። ይሄ አርአያነቱ ደግሞ ለኛ ብቻ ሳይሆን ለመላው ጥቁር ህዝቦች አፍሪካውያንም ሆኑ ከአፍሪካ ውጭ ላሉ ጥቁሮች ከዘር ባለፈ ደግሞ ነጻነትን ለሚወዱ ለነጻነት ለሚታገሉ ሰዎች ቀንዲል የሆነ ታላቅ ረአይ ስለሆነ ፋይዳው ለእኛ እንደ ኢትዮጵያዊ በጣም የአንድነት አንድ ላይ ከቆመን ብዙ ችግር እንፈታለን፣ ለየብቻ ከሄድን በብዙ መልኩ ይገለጻል እኮ ዊሳን ቱጌዘር የሚባሉ ብዙ አሉ። እኛ ግን አድዋ ያነ ነው፣ ያ ምልክት ነው። ለዛ ነው ያነ የምናከብረው። የምናከብርበት ዋናው ምክንያት ይሄ ሆኖ እያለ በተጓዳኝ ደግሞ እዚህ ሀገር ተወልዶ የሚያደርጉ በጣም ብዙ ወጣት ልጆች አሉ ህጻናቶች አሉ ያንን ታሪካቸውን እንዲያውቁ እንዲገነዘቡ የአሸናፊዎች ዘር እንደሆኑ ታሪክ እንዳላቸው በባርነት ያልኖርን እንደሆነ በባርነት አልኖርም ስንል ምን ተደርጎ ነው ለምንን ነው ወይስ ተዋግተን ነው ነጻነታችን ያስከበር ነው የሚለውን ያንን ለልጆቹ ለማስረዳት ነው ይህ ታሪክ ደግሞ ብዙ አመት የቆየ አይደለም መቶ ሀያ ዘጠነኛውን ነው የምናከብረው መቶ ሀያ ዘጠኝ ማለት እያንዳንዳችን ዘር ብንቆጠር እኛን ልንደርስበት የምንችል የስድስት የሰባት ጀኔሬሽን ልዩነት ነው። ብዙ አይደለም። ከዛ አኳያ በቅርብ የነበረ ታሪክ ነው። ዛሬ ያለውን መከፋፈሉ፣ መለያየቱ ሊያጠፋና ሀገራችንን ወደፊት ሊያራምድ የሚችል እኛ ደግሞ እዚህ ያለውን ኮሚኒቲያችን አንድ የሚያመጣና የተሻለ ስራ የምንሰራበት ለልጆቻችን የሚጠቀሙበት እኛ ደግሞ ስናረጅ የምንደገፍበት የምናርፍበት ቦታ ለማዘጋጀት የአንድነት መገለጫ ስለሆነ አደዋ ይሄ ነው ባለ ብዙ ዘርፍ ቢሆንም ለእኛ ግን አንድነት ነው የሚያሳየን። አብረን ከቆመን የመጣውን ችግር ችግር ብቻ አይደለም እኮ ሰው መሰባሰብ ያለበት የመጣውንም ደስታም አብረን በጋራ እናከብራለን ማለት ነው። አድዋለኛ አሁን እንዳነሱት አድዋ የአንድነት የህብረት ቀንዲል ነው ብለዋል። በአንድ ላይ ከቆምን ልንፈታው የማንችለው ችግር እንደማይኖር አመላክተዋል። እንደዚሁም አያቶቻችን ወይም ቅድመ አያቶቻችን ይህንን የከወኑት ለዚህ ድል ያበቁት ኢትዮጵያ ከአፍሪካ ከመላው አፍሪካ ብቸኛዋ በቅኝ ግዛት ስር ያልሆነች ሀገር ሆና እንድትቆጠር ያደረጉት የላይቤሪያ ታሪክ እንዳለ ሆኖ እዚህ ደረጃ ላይ የተደረሰበት በዘር፣ በሃይማኖት፣ በጎሳ ቅድም እንዳነሱት ሳይከፋፈሉ ነው። አሁን የምንገኝበት ወቅት የተገላቢጦሹ ላይ ነው። ከአድዋ አባቶችና እናቶች ህብረትና የአንድነት ተምሳሌነት ምን እንማራለን ካሳሁን? ይህን ጥያቄዎች ለመመለስ አንዳንዱን ከኛ ማንዴት ውጭ ወደ ፖለቲካው ሊወስደን ይችላልና በተቻለው መጠን እኔ ሶሻል የሆነው ነው እኔ የምሰጠው አስተያየት የሚመራው ኦርጋናይዜሽን የፖለቲካ የሃይማኖት አቋም የለው ያንን ግንዛቤ ውስጥ እንዲገባ ፈልጋለሁ። አሁን ባለንበት የሶሻል ፋብሪኩ ለመስበር ብዙ ነገር ተደርጎ ብዙ ችግሮችን ያንን ለመስበር የተደረገው ሙከራ በተወሰነ መልኩ ሰክሰስፉል የሆነበት ነው። ከቦታ ቦታ ሰው መንቀሳቀስ የማይችልበት አንደኛውን በዓል ለማክበር ፈቃድ የሚሰጥበት፣ ሌላኛውን በዓል የሚከለከልበት ብዙ ችግሮች የምናይበት ነው። ግን ወደ ኋላ ቆመ ብለን ብናየው ያችን ሀገር ያቆሙት አያቶቻችን፣ ወገኖቻችን ደማቸውን የገበሩት እንደዚህ ያን ነገር ለማድረግ አይደለም። ኦብቪየስሊ እነሱ ባፈሰሱት ደም ላይ መቀለድ ነው። ጂጂ መዝሙር ነው፣ እንዲያው አብዛኛው ሰው የሚለው አድዋ ዛሬ ናት። አድዋ ትናንት መቼ ተነሱና የወዳደቁት ነው የምትለው። አድዋ ጀምሮ የነበሩት ችግሮቹ በሙሉ አብዛኞቹ አገር ዳር ድንበር አንድነቱን ለማስጠበቅ የተደረጉ የፈሰሱ ብዙ ደሞች አሉ። እኛ አሁን ተለያይተን አንደኛውን አንደኛውን ለማጥፋት አንደኛው አንደኛውን ለመግፋት የምናደርገው ጥረት ያንን የፈሰሰውን ደም በዛ ላይ መቀለድ ነው የሚሆነው። እኔ አሁንም እየተናገርኩ ያለሁት ከፖለቲካ አቋም ሳይሆን ከሶሻል ፋብሪኩ ከሶሻል አብሮ ከመኖር አኳያ ነው። እንደው ያልተጋባ ያልተዋለደ ኢትዮጵያ ውስጥ ያለ ብሔር ብሔረሰብ አብረን ይኖርነን ወደፊትም አብረን የምንኖርነን ያለውን ችግር መፍታት የምንችለው አብዛኛውን ጊዜ ቁጭ በማለት ነው ቁጭ ካልን ደግሞ ያለውን ችግር የጋራ ችግር ነው፣ የኮመን ፕሮብለም ነው እንጂ የከሌ ችግር የሚባል ኢትዮጵያ ውስጥ ችግር የለም፣ ወይንም ዓለም ላይ የከሌ የሚባል ችግር የለም። ሁላችንም አንድ መርከብ ላይ ሆነን መርከቧ ስትሰምጥ ይሄኛው እኔ ያለውበት ሳይድ የመርከቧ ችግር አይሆንም ብለምናስብ ከሆነ አይቲንክ ያለንበትን ቦታ ረስተነዋል። መርከቧ በአንድ በኩል ቀዳዳ ኖሮ ውሃ ማስገባት ከጀመረ ወደ ሌላውን ቦታ አብሮ እንደሚሰጥ የመረዳት ጉዳይ ነው። ስለዚህ እኛም ይሻለን አያቶቻችን ያስተማሩን አለምም የሚያውቀው አብረው መስራት ነው ስፔሻል ደግሞ እዚህ ስንኖር ከኢትዮጵያዊያን በተለየ ሁላችንም ጥቁር ነው ተብለን የምንወቀሰው የምንወደሰው ለምሳሌ ያል የሆነ ችግር አንድ ጥቁር ሰው ቢያደርግ አልፎ የሚሄድ ፖሊስ ያንን ሰው እየፈለገ ከሆነ ሁላችንም ነው ቆሞ ቼክ አድርገው ነው የሚሄዱት ይሄኛው የኢትዮጵያዊ ነው ይሄኛው የዚህ ዘር ነው ምናምን አይደለም ሁላችንም በጥቁርነት ነው እንግዲህ ትልቁን ፒክቸር ስናየው የሰው ልጆች ነን ከዛ በላይ ደግሞ በጥቁርነታችን ደግሞ አብረን የምንቆማቸው አሉት። ከዛ ደግሞ ኢትዮጵያዊነት አለ። እያንዳንዳችን ብዙ ሌየር አለን። አንድ ሰው ካሳውን ወይንም እኔ ዲፋይን ሲደረግ የመጣውበት የተወለድኩበት፣ የምናገረው ቋንቋ፣ ያደግኩበት አካባቢ፣ የሚበላው ምግብ፣ የምለብሰው ልብስ ከካሳሁን ጋር እኔ ወይ በተወሰነ መልኩ ሊለያይ ይችላል። ግን ከላይ ሆነን በደንብ ስናየው ተመሳሳይ ነው። ምንም ያለያየን ነገር የለም። የሚያገፋፋንም አብዛኛው የችግር ጉዳይ ነው ብዙ ከመሬት ጋር ከችግር ጋር የተያያዙ ነገሮች ናቸው። እነኛን አገራችን ያለችበትን የኑሮ ሁኔታው በተሻሻለ ቁጥር እነኛም የምንገፋፋባቸው የመሬት ጋር የተያያዙ ከእርሻ ቦታ ጋር የተያያዙ ችግሮች እየቀነሱ እየጠፉ ነው የሚሄዱ። ለምሳሌ ያህል አውስትራሊያ ውስጥ ያለው የገበሬ ቁጥር ከአምስት ፐርሰንት በታች ነው ከጠቅላላ ህዝቡ። ይሄ ማለት ሌላ ስራ የሚሰራ አብዛኛው ሰው ስለሆነ ስለ መሬት ስለ ግጦሽ ለመገዳደልም ለመገፋፋት የሚሄድም ሰው የለም። እንዲያውም እዚህ ገበሬ የሚሆን ሰው እንደምናውቀው የተወሰነ ድጎማም ኢንከሬጅመንት ሁሉ አለው ገበሬ ሆኖ እንዲሰራ። እዛ ያደረሳቸው የኢኮኖሚው ሁኔታ ስለተቀየረ ከመሬት ጋር በተያያዘ ያለው ፍጅት ይጠፋል። ከተማ ውስጥ እየገባ ሰው በሄደው ቁጥር ወደ ኋላ ተመልሶ የሚያጋድለው የሚያገፋፋው ነገር እየቀነሰ ነው የሚሄደው። ሆፕፉሊ እኛ ሀገርም መልካም ጊዜ ይመጣል። የሚደረጉ ነገሮች ካሉም ጎልብተው ከሌሎች ሀገሮች ደግሞ የምንማረው ነገር ተምረን ከአድዋ በተማርነው መሰረት በጋራ አገራችንን የምናለማበት በጋራ ብለ የምንኖርበት ሀገር እንደሚኖርን አልጠራጠርም። ተያ ዘጠነኛውን የአድዋ ድል በዓል በየቪክቶሪያ ኢትዮጵያ ማህበረሰብ ማህበር ለማክበር መሰናዶ ይዟል። በዘንድሮ መሰናዶው መርሃ ግብሮች ወይም ዝርዝር ፕሮግራሞቹ ምንን ያካተቱ ናቸው? እግረ መንገዱንስ ለኢትዮጵያውያን ማህበረሰብ ማህበር አባላት እንዲሁም ለወዳጅ አጎራባች ሀገሮች ወይም ጠቅሉ ለአፍሪካውያንም ሆነ ለማናቸውም ነፃነት ወዳድ ሰዎች ሁሉ በአውስትራሊያ የሚኖሩ ጥሪ መልክቶ ምን ይሆናል? መርሃ ግብሮቹስ ምን ይመስላሉ? አመሰግናለሁ። ያው በተለይም ሜልበርን ውስጥ ስለሚኖሩ ኢትዮጵያውያን የሚታወቅ በዓል ስለሆነ በየዓመቱ ለብዙ ዓመት አሁን እየተደረገ ያለ ስለሆነ ጥሪ ለማድረግ ሳይሆን ለማስታወስ ነው። ጥሪ የምናደርገው ወጣት ልጆቻቸውን ትንንሽ ሕጻናት ያላቸው ቤተሰቦች፣ በተለይ እናቶች ልጆቻቸውን ያገር ባህል ልብስ አልብሰው የፈለጉትን እነሱ የፈቀዱትን እኔን ይገልጸኛል ልጆችን እኔን ያሳምርልኛል የሚሉትን ልብስ አልብሰው እንዲያመጡልን ለማስታወስ እንወዳለን። ያው ኢትዮጵያዊ በሙሉ ጥሪ አያስፈልገውም። አጤ ሚኒሊክ ጥሪውን መጀመሪያ ላይ አድርገው ስለሄዱ ያንን አዋጁን ነው ተከትለን የምንሄደው። ልጆቹን ግን ይዘውልን እንዲመጡ ፕሮግራሙን የምናዘጋጀው እዚህ ሀገር ያሉ ልጆች በአማርኛው ትንሽ ደከም ሊሉ ስለሚችሉ፣ ሌሎቹ ደግሞ አፍሪካውያንን ጋብዘናል። የምንኖርበት አካባቢ ያሉ ተመራጭ የሆኑ ሰዎቹንም እነሱንም ጋብዘናቸዋል። ለእነሱም ሲባል ፕሮግራሙን ግማሹን በአማርኛ ግማሹን በእንግሊዝኛ ነው የምናደርገው። የሚመጡ የአካባቢ ተመራጭ ኮንፈርም ያደረጉልን አሉ። ሌላ ደግሞ ፓርላሜንታሪያን የስቴት እና የፌዴራል መልሳቸውን እየጠበቅን ያለ አሉ። ፕሮግራሙ ምን ይመስላል ለሚለው እዚህ ሀገር ብዙ ሰዎች አሉ። ብዙ አርቲስቶች አሉን። እነሱን ጋብዘናቸው ይመጣሉ። አብዛኛውን ፕሮግራም የታወቀ ነው። የሚመጡትንም ሰዎች አብዛኛውን ሰው ገስ እንዲያደርግ ነው የምትወው። ግን እንደው ለምሳሌ ያህል ሰለሞን ሳክስፎን የሚነፋዋል። እሱ ያው ቀረርቶ ሆኖ በሳክስፎን ያሰማልናል፣ በዓሉን ያደምቅልናል። ሌላ ተውኔት ጭውውቶችን አዘጋጅተናል። ታሪኩን ደግሞ የሚዘግቡ ሰፋ ያለ ስለ ታሪኩ አናውቀውን ለማለት ሳይሆን እንዲያው ለማስታወስ እየራቀን ከሀገራችን በሄድን ቁጥር ታሪኩም እየደበዘዘ የሚሄድ ከሆነ ያንን እንደገና ለማስታወስ እንዲያስችለን በአማርኛም በእንግሊዝኛም ታሪኩን የችግሩ መነሻ ምንድን ነው? ችግሩ እንዴት ተፈታ? ከአድዋ ድል በኋላ ያገኘ ነው ምንድን ነው የሚለውንም በዝርዝር የምንወያይበት ሪፖርት ወይንም ጥናታዊ የሚመስል ጽሁፍ የሚቀርብበት ፕሮግራም ነው የሚሆነው። ለልጆቹ ደግሞ እነሱን ኢንጌጅ የሚያደርግ ኢንተርቴን የሚያደርጋቸው ፕሮግራም ደግሞ አዘጋጅተናል። ፕሮግራሙ የሚደረገው ማርች አንድ መጪው ቅዳሜ ከሶስት ሰዓት ጀምሮ ስሪ ፒኤም ነው የምንጀምረው። አድራሻው ሁል ጊዜ የምናደርግበት ሜዲሰን ኮሚዩኒቲ ሴንተር ነው ቶኒዋን የአርድሊ ስትሪት ሜዲሰን ያለው ነው። ተጨማሪ መረጃ የሚፈልጉ ከሆነ እኛ ባሉን ሶሻል ሚዲያ አካውንቶቻችን ላይ ኢንፎርሜሽኑ አለ። በዚሁ አጋጣሚ ምናልባት እዛ ፕሮግራም ላይ እኔ እንደው አላውቅም ነበር እስኪ እኔም ታሪኩ ይመለከተኛል ማቀርበው ነገር አለ የሚል ሰው ካለ ወገኖቻችን፣ በራችን ክፍት ነው የሚያነጋግሩን እድሉን እናመቻችላችኋለን። ብዙ ታሪክ ያለን ሰዎች ነን። እዚህ ሀገር ደግሞ ብዙ አይነት ሙያ ያላቸው ሰዎች አሉ። ምናልባት ያንን አጋጣሚ መጠቀም ይፈልጉ ከሆነ በሩ ክፍት ነው፣ ቢደውሉልኝ፣ ያንን ማዘጋጀት እንችላለን። መልካም ዶክተር ተስፋዬ ይግዛው በቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር ፕሬዚደንት ስለ ቃለ ምልልሱ እናመሰግናለን። ከወዲሁ መልካም መቶ ሀያ ዘጠነኛ የአድዋ ድል በዓል ይሁንሎ። ከምስጋና ጋር አመሰግናለሁ ካሳሁን። እግዚአብሔር ስጥልን። ኤስቢኤስ እንደተለመደው ይህንን ፕሮግራም መጥቶ በአካል እንደሚዘግቡልን አንተም እንደምትገኝ ተስፋ አደርጋለሁ። እግዚአብሔር ስጥልኝ። አመሰግናለሁ ካሳሁን። ታንክ ዩ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።